The Voice of America. ዘንድሮ የጣለው ከፍተኛ መጠን ያለው ዝናብ ባስከተለው ጎርፍ አደጋ ከ22 ሺህ በላይ ሰዎች ከቤት ንብረታቸው መፈናቀላቸውን የአማራ ክልል መንግስት አስታወቀ። በጣና ዙሪያ ያሉ የጎርፍ ሰለባዎችም መንግስት የሰብአዊ ድጋፍ አላደረገልንም እያሉ ነው። የአማራ ክልል መንግስት በበኩሉ ከአሰራር ክፍተት ካልሆነ በስተቀረ አስፈላጊው ድጋፍ ወደየ አካባቢዎች ተልኳል ብሏል። አስቴር ምስጋናው ዝርዝር ዘገባ ታስደምጠናለች። በአማራ ክልል በአምስት ዞኖች በ18 ወረዳዎች እና በ41 ቀበሌዎች በተከሰተው የጎርፍ አደጋ ከ22 በላይ ሰዎች መፈናቀላቸውን ነው የክልሉ መንግስት የገለጸው። በተለይ በደቡብ ጎንደር ዞን ሊቦ ከምክም፣ ፎገራ እና ደራ ወረዳዎች እንዲሁም በማዕከላዊ ጎንደር ዞን ደንቢያ ወረዳ ከጣና ሐይቅ መሙላት ጋር ተያይዞ ቁጥሩ ከፍ ያለ ተፈናቃይ ይገኛል። ከእነዚህ ተፈናቃዮች መካከል በድንኳን ውስጥ የሰፈሩ እንደዚሁም በቤታቸው ቆጥ ሰርተው የተቀመጡ ይገኛሉ። ሁሉም የሰብአዊ ድጋፍ እንደሚ የሚያስፈልጋቸው ይናገራሉ። ቄስ መንገሻ ምንአለ በፎገራ ወረዳ ዋገ ጠራ በተባለ ጎጥ የሚኖሩ ናቸው። በአካባቢው የጎርፍ አደጋ በየጊዜው የሚያጋጥም ቢሆንም የዘንድሮ ግን የተለየ ነው ይላሉ። የዛሬ ሀያ አራት ዓመት የተወሰነ መጦ ነበረ እንደዚህ መታወቁም ነበር እንጂ አይተረቁም ዛሬ ዘንድሮ በጣም ለየት ያለ በጣም ነው በጣም ወደ ዘጠና ሄክታር መሬት የሚሆኑ ሆርሞን ያሉ የሩዝ አዝመራ

አርሶ አደር ደሞዝ ጸጋው የዚህ ጎጥ ነዋሪ ናቸው። ስምንት ቤተሰቦቻቸውና እንስሶቻቸው ቆጥ ላይ እንዳሉ ይናገራሉ። በመጠለያ ጣቢያ ያሉ ተፈናቃዮች አስፈላጊው ሰብአዊ ድጋፍ ስላልተደረገላቸው በቤታቸው መቆየት መምረጣቸውን ነው የሚናገሩት። አውድ ሞታ ነኝ ሩዝ ነበር አዝመራችን። ከፍታችንም በየዘመድ ያወተን ሰዎች ባልጋና በቆጥ በቆት ሆነና ያለን ከመንግስት ምን ድጋፍ አገኛችሁ? ለአንድ ቀን እንደ ኩታራ ማለት ነው። የአምስት አምስት ኪሎ መኮረና ጋዙ የሰደደ ሌላ ነገር የተረዳ ነው የለም እስካሁን። አካባቢውን ለቀው የወጡ ሰዎች ድጋፍ እየተደረገላቸው ነው? ኧረ የለም ነሱ በክራይ ቤት ወጥተዋልኝ። የመለየት ስራ ስሩ ተብለን ለይቀን ያቀረብነ እነሱ በክራይ ቤት አሁን አከተማዋ ላይ ያሉ ክልሉም ሆነ የፌዴራል መንግስት ባለስልጣናት እኮ ቦታውን ጎብኝተው ነበር፣ ተጎጂዎቹን ጎብኝተው ነበር። እሱማ በደንብ አድርገው ጎብኝተው ህዝብ በዚህ በመጠለያ መጠለል አለበትና መንግስት ድጋፍ እያደረገ መጠለል አለበት ብለው ተናግረው ሄዱ። እስካሁን ድረስ የሚደረገው ነገር የለም። መንግስት የሚረዳንን ነገር በመጠለያ አድርጎ ይህን የቸገረውን ህብረተሰብ ለብሱ እንዲያደንን የሚል ነገር አለም። እየደረሱ እየመጡ እየደረሱ መርሳ ሳይሆን አቋሙን ነገር ሰው እስከሚሞት ድረስ መጠበቅ ያለበትም ነበረ ና በበሽታ ሰው ሳይበክል ይህን ተሮጃ ወዳለ ጥሩ ነበር። በባህር ዳር ከተማ አስተዳደር በደብረ ማርያም አካባቢ የሚኖሩ ሰዎችም የጣና ሐይቅ በመሙላቱ አካባቢያቸውን ለቀው ለመውጣት ተገደዋል። አበቡ ጭባላለሁ ከደብረ ማርያም ጣና ሐይቅ ገዳም ነው የመጣው። ውሀው ከመጠን በላይ ከሁልጊዜውም በበለጠ ሀብት ንብረታችን ወርሶ ከቤት ወጥን ነው ያለን እና በዚህ የተነሳ መንግስት ድረሱልን እያልን ጥሪያችን በየቦታው በየሰዓቱ ብናመለክት አንድም ተደራሽ የለም። በማይተም አሳትማችሁ የሚያስተዳድራቸው አካል ውሃ መበላቱን ማረጋገጫ አምጡ ተባልን። አመጣል በነሀሴ ወር ምላሽ አላገኘ ነው። አሁን ሰው በየቦታው በእግሩ ባደረሰው ዘመድ አለ በሚለው ቦታ ሁሉ እየተጠጋ ነው ያለ፣ ጓዝ ንብረቱን ትቶ እኔ አሁን ብዙ የንብቀፎች ቀፎች ነበሩ፣ ተውጡ ቀፎችን ላውጣ ወይስ ቀፎ ብረት ልይ ከጌታ መንግስት ነው የሚያስተዳድረኝ ደራሻችን ሰው ለሰው ካላዘነ ማል ይመጣልን? ነውኛ አሁን መፍትሄው ምን ሊሆን ይችላል? መፍትሄው አንደኛ ደረቅ ቦታ እንቀመጥ። መንግስት ደረቅ ቦታ ሊሰጥን ይገባን። ውሃ ተነክረን ሁልጊዜ ውሃ ክረምት በመጣ ቁጥር እንደ ሰጋን እንደ ባባን። በየአመቱ ነው ይሄ ነገር የሚከሰተው ወይስ ዘንድሮ ነው? አሁን በየአመቱ ከፊት ምን ይሆናል? ጨረጨራ ግድብ አለ፣ ሰባት በር፣ ሰባቱ በር ክረምት ላይ ገና ሲጀምሩ ውሃው እንደተዘጋ ሲቆይ፣ እኛ እኔ ሪፖርት አድርጌያለሁ እራሱ ራሱ ለክፍለ ከተማ ይሄ ውሃ አለደም ዘንድሮ አገር ይበላል የሚለውን ሪፖርት አደረግ። ይሄ ሲሆን ግን እንደዋዛ ሐምሌ ላይ የሚሞላው ውሃ በሰኔ ላይ መጣ። ወደ ሜዳው ሲመጣ ሐምሌ ላይ እንግዲህ ነሐሴ ሲመጣማ አንድየው እንደሚያስወጣ አሁን ሁልጊዜ በመስከረም በር ሚያሰጋ። አሁን ግን ነሐሴ ላይ አስወጣው ሙላው ሰው አሁን ቤተ ክርስቲያኑም አመልክታለች ይዛሪ ራስ ወጣ መካነ መቃብሮች ተበልተዋል። የቃቤቶች የአገልጋዮች ሴቶች መነኮሳት ሁሉ ተጠግተው ነው ያሉ። የአማራ ክልል የምግብ ዋስትና ፕሮግራም አስተባበሪያና ልዩ ድጋፍ የሚሹ አካባቢዎች የህዝብ ግንኙነት ኃላፊ አቶ እያሱ መስፍን ከአሰራር ክፍተት ካልሆነ በስተቀር ድጋፎቹ ወደ የአካባቢው ተልከዋል ነው ያሉት። አሁን ድጋፉን እያቀረብ ነው የምንገኝ ከጊዜያዊ መጠለያ ላሉ ሰዎች ነው። በየቤተሰቦቻቸው ለተጠለሉ ሰዎች ድጋፉን ተደራሽ ለማድረግ እንግዲህ በየቤቱ ለመሄድ ከባድ ስለሚሆን አሁን ተደራሽ እያደረግን ያለ ለጊዜው በዚህ አግባብ ነው። እስካሁን ድረስ 14897 ተጠቃሚዎች የአንድ ወር 1407 ኩንታል ስንዴ አቅርበናል። 64 ኩንታል ዘይት አቅርበናል ለአንድ ወር ማለት ነው። ይህ በቂ ነው ተብሎ አይታሰብም። ነገር ግን 6190 ብስኩት ቶን ብስኩቶችንም እንደዚሁ ለተጎጂዎች ተደራሽ እንዲሆን አድርገናል። 2264 ብርድ ልብስም እንደዚሁ ሰጠናል። ይሄ ማለት ግን በሁሉም ቦታ እኩል ዲስትሪቢቱ ሆኗል ለማለት አይደለም። ምክንያቱም እንደየኮሚቴው ፍጥነትና እንደየ ኮሚቴው ጥያቄ መሰረት ነው ምላሹ እየቀረበ እና እየፈጠነ የሚገኘው እና እሱን መሰረት ያደረገ ስራ እየሰራ ነው የምንገኘው። በጣና ዙሪያ ላይ ተፈናቃዮች እንደሚሉት ዘንድሮ አካባቢው የጎርፍ አደጋ ያጋጠመው የጨረጨራ ግድብ ባለማከፈቱ ነው ይላሉ። ጣና ዘንፍሎ ወደ ሽቅብ የሄደበት ምክንያቱ ምንድን ነው? ጨረጨራ የሚባል ባህር ዳር ነው ሰው ተዘግቷል። የእሱ መዘጋት ነው። በጣም ጨራ ጨራ ተተከፈተ ለአንድ እያው ውሃ የሚባል ነገር አይቆምም። አሁን ሰባት በር አለ። ሰባቱ በር ዝግ ነው። ለአንድ ቀን ጭሆን ጭሆን ለአንድ ቀን ምልክት ተደረገና የክልሉን አዳራሽ ና በይሰታች ና ቻይና ካምፕን በላ ተብሎ ነው ወዲያው ዝጉ የተባለ እና እራሱ እንደ ወሬ ከዚያ ዘበኞች ላይ ኢንፎርሜሽን ስናገኝ ጥቂቶችን ማስወጣት ይሻላል እንጂ ይኸው መዘጋት አለበት በሚል፣ ሲከፈትም ሰዎች፣ አመራሮች፣ ከፍተኛ አመራሮች ነበሩ። ሲዘጋም መጡ የተዘጋ መውቅ እና መፍት ይሰጠን ነው። በአጠቃ አቶ እያሷ የጨረጨራ ግድብ መዘጋት ከጎርፉ ጋር የሚያገናኘው ነገር እንደሌለው ይናገራሉ። ጣና ሞልቶ መፍሰስ ከጨረጨራ ግድብ ጋር ይያያዛል ብያል አላስብም። ምክንያቱም መገጭ ጉማራና ረብ ይሞላሉ ሁልጊዜ። የዘንድሮ ሙላት ከምንጊዜውም በላይ ከፍተኛ የሆነ የዝናብ መጠ በመዝነቡ ምክንያት አና ከዚህ በፊት ከነበረው ሁሉ አመታት ከፍተኛ የሆነ የዝናብ መጠን ታይቷል። በዚህ መሰረት ጣና ሊይዝ ከሚችለው ውሃ በላይ ሞልቶ ወደ አካባቢው ፈሷል። የተባለውን ነገር ለውሃ ሀብት ሚኒስተሩን መጠው ሳለ ጥያቄውን አቅርበው ስለነበረ እንደማይገናኝ እሳቸውም አስረድተዋቸዋል። ከጨረጨራ ግድብ መዘጋት ጋር በተያያዘ አርሶ አደሮቹ በምክትል ጠቅላይ ሚኒስትር ደመቀ መኮንን ለሚመራው የፌዴራል መንግስት ከፍተኛ አመራሮች ቅሬታ አቅርበው ነበር። ምክትል ጠቅላይ ሚኒስትር ደመቀ ችግሩ የግድቡ መዘጋት እንዳልሆነ መናገራቸው ይታወሳል። በባህር ዳር ከተማ አስተዳደር በደብረ ማርያም አካባቢ ያሉ የጎርፍ ተጎጆች ያነሱትን ቅሬታ ለምክትል ከንቲባው አቶ አማራ ለሙ አቅርቤ ነበረ። በዚያው በቀበሌያቸው ላይ ቦታ ፈልገን በዘላቂነት ማስፈር ቀጣይ የምንሰራው ስራ ነው የሚሆነው። ለጊዜው ግን እዚያው ቤታቸው ውስጥ ነው ያሉት። አሁንም ልክ ነው። መሸጋገሪያቸው አካባቢ ላይ ጎርፍ እየገባ ይመረበሻል። እሱን ጊዜው መፍትሄ ወንዙን መገደብ ወይም ጎርፉ እንዳይወጣ ማድረግ ሳይሆን የእነሱን አካባቢ ደረቅ እንዲሆንላቸው ገረገንቲ ወይም ስልክት ማቴሪያል መድፋት ስራ እንሰራለን ብለን ነው እየተነጋገርን። ይህንን በኩል አዝዣለሁኝ ያስችወን ድረስ ጎርፉ የማያስቀምጣቸው ከሆነ አውጠን ሌላ ላይ በተለያየ መንገድ ማቆየት ነው የምንችለው እንጂ ቋሚ የሰዎችን የማስቀመጫ ቦታ የምንፈልገው አሁን ነገ ወይም ተነገባ ልልሽ አልችልም። ሰብል መሰብሰብ ያለበት ቢያንስ ከህዳር ጥቅምት ካለፈ በኋላ ነው ይህን ፕሮሰስ ሊደረግ የሚችለው ቢኮዝ ባህር ዳር ከተማ አስተዳደር ያለው ይህንን ልንሰራበት የምንችል መሬት ባህር ዳር እጅ ነው ያለው። ለአርሶ አደሩ ደግሞ ካሳ ከፍለሽ ህጉ የሚፈቅደው ነገር አድርገሽለት ነው በመሬቱ ሊለቅልሽ የሚችል። ዝም ብሎ ሊለቀው ስለማይችል ስንናነጋ እንችል የዚህ የተለየ ነገር ነፃ ቦታ ስለለን ማለት ነው። ደብረ ማርያም ላይ ክፍለ ከተሞችን ሄዱ ይህን ነው ማድረግ የምንችለው። ይሄ ነገር ኦልሬዲ ጊዜ የማይሰጣቸው ከሆነ በካምፕ ደረጃ ማቆየት የምንችልበት ዕድል እናመቻችለን። ግን በእኛ እምነት ዝም ብለን ክረምቱ ከዚህ በላይ ይገፋል ብለን ስላላሰብ ዘላቂ መፍትሄው ላይ ነው ስንነጋገር የቆየን እንጂ እነሱ የሚፈልጉት ይ በነገራችን ላይ ባለፈው አመት ሰኔ ወር ላይ ማለትም ከሁለት ወር በፊት የአማራ ክልል ምግብ ዋስትና ፕሮግራም ማስተባበሪያና ልዩ ድጋፍ የሚሹ አካባቢዎች ኮሚሽን ዘንድሮ ከፍ ያለ የዝናብ መጠን በመኖሩ የጎርፍ አደጋ እንደሚከሰት መግለጹ ይታወሳል። ዘንድሮ በኢትዮጵያ ከፍተኛ መጠን ያለው ዝናብ በመዝነቡ ከሺህ በላይ ዜጎች መፈናቀላቸውን የብሔራዊ አደጋ ስጋት ስራ አስታውቋል። ለአሜሪካ ድምጽ ሬዲዮ ምስጋ ነው።